አርባ ሁለት ሺህ ተሳታፊዎች እንደሮጡበት የተነገረው አስራ ስድስተኛው ታላቁ ሩጫ በኢትዮጵያ የአስቸኳይ ጊዜ አዋጅ በሀገሪቱ ላይ ከተጣለ ወዲህ ብዛት ያለው ሰው በአንድ ላይ የተሰበሰበበት የመጀመሪያው አጋጣሚ ሆኗል። ፍርሃት የነበረ ቢሆንም ሩጫው በሰላም ተጠናቋል ሲል የታላቁ ሩጫ መስራችና ዳይሬክተር ኃይሌ ገብረ ስላሴ ለአሜሪካ ድምፅ በሰጠው መግለጫ ተናግሯል። እስክንድር ፍሬው ተጨማሪ አለው። ታላቁ ሩጫ በኢትዮጵያ ለ16 ዓመታት ለ16 ጊዜ የተካሄደ የአደባባይ ትዕይንት ሆኖ ቀጥሏል። በተለይ ዘንድሮው በአገሪቱ ወቅታዊ ሁኔታ ምክንያት ላይካሄድ እንደሚችል የብዙዎች ጥርጣሬ ነበር። ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅም እንዲህ አይነቱ ዝግጅት ስለመፍቀዱ እርግጠኛ ያልሆኑ ስጋት የገባቸው አልጠፉም። ከተጀመረ አንድም ጊዜ ያልተቋረጠ ውድድር ግን የተሳታፊዎቹን ቁጥር አሳድጎ ጭምር እነሆ በትናንትና ሁለት ተካሂዷል። ከተለያዩ የውጭ ሀገራት የመጡ ተሳታፊዎች ቁጥር ካለፉት ዓመታት ያነሰ መሆኑን አዘጋጆቹ አስታውቀዋል። ባለፈው ዓመት 700 የነበረው የእነዚህ ተሳታፊዎች ቁጥር ዘንድሮ ወደ 250 ዝቅ ማለቱን የጠቆሙት በድምር ካለፉት ዓመታት በበለጠ 42,000 ሰዎች የተሳተፉበት ውድድር በተሳካ ሁኔታ መጠናቀቁ ግን አዘጋጆቹን አስደስቷል። ካለፉት ዓመታት የታላቁ ሩጫ ውድድሮች በአንዳንዶቹ የተቃውሞ ድምጾች ተስተውለዋል። የተለያዩ መልእክቶችን ያዘሉ ዜማዎች የተደመጡባቸው፣ መፈክሮች የተስተጋቡባቸው ውድድሮች ይታወሳሉ። የዘንድሮ በተለይ ከአስቸኳይ ጊዜ አዋጁ ጋር በተያያዘ ጭራሹኑ ላይሳካ እንደሚችል የአንዳንድ ወገኖች ስጋት እንደነበር የውድድሩ መስራችና ዳይሬክተር እንደዚሁም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሀይሌ ገብረ ስላሴ አስታውሷል። ውድድሩ ግን መሳካቱን አመልክቷል። ተሳታፊዎቹ የተለያየ አመለካከት ቢኖራቸውም በሰላምና በአንድነት ውድድሩን አጠናቀዋል ሲል ነው ሁኔታውን የገለጸው። ምታየው አርባ ሁለት ሺህ በሙሉ ከለርፉል ሆኖ ነው የሚሮጠው። ሁሉም የተለያየ አመለካከት፣ የተለያየ ድጋፍ፣ የተለያየ እንትን ነው አሉ እዚህ ሲመጣ ግን አንዱን ከአንዱ አንድ ነው እና ይሄ በእውነት በጣም ቆርቼበታለሁ። ህዝቡንም በጣም አመሰግነዋለሁ። በጨዋ መልክ በስፖርታዊ መልክ ሮጦ ሜዳሊያውን እየወሰደ ሄዷል። ለሚቀጥለውም ዓመት እንደዚህ አይነት ነገር እኛ ኢትዮጵያኖች ልዩነት ሊኖረን ይችላል፣ ግን በዚህ በዚህ ጉዳይ አንድ ነው የሚያደርገ በዚህ በዚህ ጉዳይ ሁሌ አንድነን ኢትዮጵያዊ ሁሌ አንድ የሚያደርጋቸው ነገር ስፖርት አለው አገር ሲወረራለው ሌላም ሌላ እና በጣም ዛሬ የኮራሁበት ቀን ነው፣ የተደሰትኩበት ቀን ነው። ኢትዮጵያ ህዝብ ሁሉ አስደስቶኛል። በውድድሩ ላይ ያነጋገርኳቸው ተሳታፊዎችም ተመሳሳይ ሀሳብ አንጸባርቀዋል። አበይ ላመንቲ ከእነዚህ አንዱ ነው። ፍርሃት ነበረ ግን ደስ በሚል ሁኔታ ፕሮግራሙ ተጠናቋል። የሚያዝናና ሁኔታ ተጠናቋል። ሌላው አስተያየት ሰጪ ቴዎድሮስ ገብረ ጊዮርጊስም ውድድሩ የተለያየ አመለካከት ያላቸው ሰዎች በአንድነት የሮጡበት ነው ባይ ነው። ትንሽ ስጋት ምናምን ነገር ችግር ነበረ። አሁን ግን ያው ሁሉ ነገር ሰው የተለያየ እንደ መልካችን የተለያየ አመለካከት ያለን ነገር፣ ግን ዛሬ ሁሉ በአንድነት ነው እየሮጥን ያለ ነው ችግሮቻችንን የተለያዩ ነገሮቻችንን ችለን በሰላም ነው እያመጣ ነው ማለት። ታላቁ ሩጫ ከአገራችን በዓላት አንዱ የሆነ ነው ያለችው የበረራ አስተናጋጅ ጊፍቲ ስለሽም በተሳካ ሁኔታ መጠናቀቁ እንዳስደሰታት ተናግራለች። ታላቁ ሩጫ ማለት እንደ በዓል ሆኗል እንደ አገራችን መጠሪያ እና እንደ በዓል ስለሆነ ልናከብረው የሚገባ ስለሆነ ለዛ ብዬ በየዓመቱ እሮጣለሁ። ይሄ ኛው የዘንድሮ ውድድር አሁን በሀገሪቱ ባለው ተጨባጭ ሁኔታ ምክንያት ወቅታዊ ሁኔታ ምክንያት ላይካሄድም ይችላል የሚሉ ስጋቶችም ነበሩ። አሁን ግን ተሳክቶ ተካሂደዋል እና ከዚህ አንጻር እንዴት አያችሁት ያለውን ሁኔታ? በጣም ደስ ይላል። በሰላም መጨረሳችን ሴኩሪቲውን፣ በጣም ደስ ይል ነበር ከመጀመሪያው ጀምሮ ጥበቃው ሻው በጣም ደስ ይል ነበር እና እግዚአብሔር ይመስገን በሰላም ተካሂዶ ታላቁ ሩጫ በኢትዮጵያ በተሳታፊዎች ቁጥር ከአፍሪካ የመጀመሪያውን ደረጃ የያዘ የጎዳና ላይ ውድድር ነው። ኢትዮጵያዊቷ የኦሎምፒክ የወርቅ ሜዳሊያ ባለቤት አልማዝ አያና ይህ በራሱ ስኬት መሆኑን አስታውሳለች። ትልቅ ውድድር ማዘጋጀት ከባድ ነው። ብዙ ህዝብ አለው፣ ብዙ ተሳታፊዎች አሉ። በዚህ በቀጥል ደስ ይላል። በጣም ሀገራችን ለማስተዋወቅ ግዴታው ውጭ ላይ አይደለም ሀገር የሚታወቀው የውጭ ዜጋዎችም ይመጣሉ እና ደስ ይላል። ለሀገራችንም ከኢትዮጵያውያን በተጨማሪ ከደቡብ አፍሪካ፣ ከኬንያ እና ከቻይና የመጡ ታዋቂ አትሌቶች በዚህ ውድድር መሳተፋቸው ተገልጿል። ተቀማጭነታቸው አዲስ አበባ በሆነ የውጭ ሀገራት አምባሳደሮች መካከልም ውድድር ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።